አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የህንድ የእርሻ መሬት መዋለ ንዋይ በኢትዮጵያ የእርሻ ዘርፍ የአፍሪቃን እድገት እንደሚያንቀሳቅስ ተገለጸ፣ አፍሪካውያን የእግር ኳስ ባለሥልጣኖች በፊፋ ላይ የሚደረገውን ምርመራ የኢምፔሪያሊስቶች ደብ አድርገው እንደሚያዩት ተዘገበ የሚሉት ርዕሶች ነው ዛሬ የምንመለከተው። የሲኤንኤን ድረገጽ ህንድ 1.2 ቢሊዮን ህዝቧን ለመቀለብ የምትረዳ የአፍሪካ ሀገር በሚል ርዕስ ባወጣው ጽሑፍ የህንድ ኩባንያዎች በግርድፉ 600ሺ ሄክታር የሚሆን መሬት በኢትዮጵያ ማግኘታቸውን፣ ከህንድ ቀጥሎ ደግሞ የሳውዲ አረቢያ ኩባንያዎች የ500ሺ ሄክታር የእርሻ መሬት ስምምነት ማግኘታቸውን ገልጿል። የሲኤንኤን ድረገጽ አያይዘውም የህንድ ኩባንያዎች ፊታቸውን ወደ ኢትዮጵያ ያዞሩበትን ምክንያት ይዘረዝራል። የህንድ ህዝብ ብዛት በፍጥነት እየጨመረ የእርሻ መሬት መጠንም እየቀነሰ በመሆኑ የከርሰ ምድር ውሃም በማሽቆልቆሉ የሀገሪቱ የእህል ዘርፍ በህብረ ሀገራት ቁጥጥር ስር ስለነበር እንደ አውሮፓ ቁጣጠር ከሺ ዘጠኝ መቶ ዘጠና ዎቹ አመታት በወጣው የእርሻ ስርዓት ምክንያት ቀስ በቀስ እየወጡ በመሆናቸው እንደሆነ ዘገባው ያስረዳል። የህንድ መንግስት የሀገሪቱን የእህል ፍላጎት ለማሟላት ሲል የሀገሪቱ ኩባንያዎች በውጭ ሀገራት የእርሻ መሬት መዋዕለ ንዋይ እንዲያፈሱ ማበራታት ጀመረ። ኢትዮጵያ በበኩሏ ሰፋፊ የንግድ የእርሻ መዋዕለ ንዋይ የመሳብ ፖሊሲ ቀየሰች። ይሁንና ሰፋፊ መሬት የተረከቡት የመዋዕለ ንዋይ አፍሳሾች በገቡት ስምምነት መሰረት እንደማይሰሩ ሴኔን ድረገጽ ላይ የወጣው ጽሑፍ ሲያስረዳ፣ በቅርቡ የተደረገው ጥናት ኢንቨስተሮች ከተረከቡት መሬት የእርሻ ስራ የጀመሩት ከስምንት ከመቶ ባነሰ መሬት ላይ መሆኑን ያሳያል ይላል። ይህን ጽሁፍ ያቀረቡት መሐመድ አሚር አንዋር የተባሉ በጆሀንስበርግ ዩኒቨርሲቲ የዶክተርነት ድኅረ ምረቃ ጥናትና ምርምር የሚያካሂዱ ናቸው። ጋምቤላ ውስጥ የ አንድ መቶ ሺህ ሄክታር የእርሻ መሬት የተረከበው ካሪቱሪ ግሎባል ኩባንያ አሁን የእርሻ ምርት የሚያካሂደው በአንድ ሺህ ሄክታር መሬት ላይ ብቻ እንደሆነ ለመረዳት ችያለሁ ይላሉ። በጋርዲያን ድረገጽ በበኩሉ የእርሻ ዘርፍ ለአፍሪቃ የኢኮኖሚ እድገት አንቀሳቃሽ ሞተር ይሆናል በሚል ርዕስ ባወጣው ጽሁፉ የእርሻ ዘርፍ ከማሊ እስከ ታንዜኒያ የኢኮኖሚ እድገት እያስፋፋ እንደሆነ ይጠቁማል። ይህን ጽሁፍ ያቀረቡት አግነስ ካሊባታ አግራ በሚል ሕጽሮት የሚታወቀው እሳቸው የሚመሩት የአረንጓዴ አብዮት ቡድን እርሻ አብዛኞቹ አፍሪቃውያን የተሰማሩበት ዘርፍ ሲሆን በመላ አፍሪቃ ዘላቂና እኩል እድገት እንዲገኝ የሚያደርግ ዋና አንቀሳቃሽ ዘርፍ ነው ብሎ ያምናል። የብዙ የአፍሪቃ ሀገሮች ኢኮኖሚዎች በዓለም ዙሪያ ባሉት ሀገሮች ባልታየ ፍጥነት እያደጉ ነው። በአፍሪቃ ዓመታዊ ገቢ የሶስተኛነት ቦታ የሚይዘው እርሻ ቀጣዩ የአፍሪቃ እድገት መሰረት ይሆናል። የአፍሪቃ መሪዎች ለመጀመሪያ ጊዜ የናይጄሪያ የእርሻ ሚኒስትር የሆኑትን አኪንዊሚ አደሲናን የአፍሪቃ ልማት ባንክ ኃላፊ እንዲሆኑ የመረጡትም ለዚህ ነው ሲል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝበዋል። የናይጄሪያው እርሻ ሚኒስትር የአፍሪካ አነስተኛ የእርሻ ዘርፎች በየገቢው ደረጃ እድገት እንዲያስገኙ በማድረግ ረገድ አብይ ሚና የተጫወቱ መሆናቸውን ጽሑፉ ይጠቅሳል። ለምሳሌ ድህነትን በመቀነስ ረገድ እርሻ ሌሎች ዘርፎች ከሚያስገኙት በአስራ አንድ እጥፍ የበለጠ ውጤት እንደሚያስገኝ ዘገባው ጠቁሟል። የአፍሪካ ሕብረት አባል ሀገሮች ባለፈው ዓመት ከብሔራዊ ባጀታቸው አስር ከመቶ የሚሆነውን በእርሻ ዘርፍ ላይ ለማዋል የገቡትን ቃል አድሰዋል። ኢትዮጵያን፣ ጋናን፣ ቡርኪና ፋሶንና ሩዋንዳን በመሳሰሉት ሀገሮች እንዲህ አይነቱ መዋለ ንዋይ ድህነትን በመቀነስ ረገድ ከተገኘው አመርቂ ውጤት ጋር ተሳስሯል። የዓለም ባንክ እንደሚለው ኢትዮጵያ እንደ አውሮፓ አቆጣጠር ከ2000 ዓ ም ወዲህ የድህነትን መጠን በ33 ከመቶ ለመቀነስ የቻለችው በእርሻ ዘርፍ እድገት አንቀሳቃሽነት ነው። ሩዋንዳም በተመሳሳይ አሰራር ድህነትን በአጭር ጊዜ በአርባ አምስት ከመቶ ለመቀነስ የቻለችው በእርሻ ዘርፍና በተያያዥ ኢንዱስትሪዎችና አገልግሎቶች እድገት ምክንያት እንደሆነ የዓለም ባንክ መግለጹን ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ጠቅሷል። ታይም መጽሔት ደግሞ የአፍሪቃ የእግር ኳስ ባለሥልጣኖች በፊፋ ማለት በዓለም አቀፍ የእግር ኳስ አስተዳዳሪ አካል ላይ ያነጣጠረውን የሙስና ምርመራ ለምን የኢምፔሪያሊስቶች ደባ አድርገው እንደሚያዩት ለማጤን ይሞክራል። ሴፕ ብላተር ለቀጣዮቹ አምስት ዓመታት በፊፋ ፕሬዝደንትነት እንዲቀጥሉ በመምረጥ ረገድ የረዱት አንጋፋ የአፍሪቃ የእግር ኳስ ባለሥልጣኖች የብላተር ከስልጣን መሰናበት ውሳኔ እንዳስቆጣቸው ታይም መጽሔት ላይ የወጣው ጽሑፍ ይገልጻል። ጽሑፉ እንደሚለው የዩናይትድ ስቴትስ መርማሪዎች ብላተር ከተመረጡ በኋላ ምርመራውን እንዳጠናከሩባቸውና በፊፋ ላይ የተሰነዘሩ የሙስና ክስ ወደ ፊፋው ፕሬዝደንት እየተጠጋ መሄዱን ዘገባው ጠቅሷል። በሁኔታው የተበሳጩት የደቡብ አፍሪካው ስፖርት ሚኒስትር ፊኪሌ እምባሉላ ባለፈው ረቡዕ ባደረጉት ጋዜጣው ጉባኤ ምዕራባውያን ኢምፔሪያሊስቶች በዓለም ፖሊስነት የተሰለፉ ሆኖ ነው የተሰማኝ ሲሉ ማማረራቸውን መጽሔቱ ጠቅሷል። ሴፕ ብላተር ለአስራ ሰባት ዓመታት ያህል ፊፋን በመሩበት ወቅት በዓለም ደሃ በሚባሉት ሀገሮች የእግር ኳስ ጨዋታ እንዲዳብር ብዙ ረድተዋል። ድሆቹ አገሮች በበኩላቸው በአመራራቸው ላይ የሙስና ክስ ሲቀርብ ከጎናቸው ይሰለፉ ነበር። አጥብቀው ከሚደግፏቸው መካከል ደቡብ አፍሪቃውያን ናቸው። ከአምስት ዓመታት በፊት የዓለም የእግር ኳስ ጨዋታ ውድድር በደቡብ አፍሪቃ እንዲደረግ መርዳታቸው ይታወቃል። ይሁንና በብላተር ደጋፊ አፍሪቃውያን ዘንድ የተንጸባረቀው የቁጣ ደረጃ ከስፖርቱ ውድድር የዘለለ ነው። በዓለም አቀፉ የስፖርት አስተዳደር አካል ውስጥ ያለውን የፖለቲካና የባህል ክፍፍልን ያንጸባርቃል። ይህም የምዕራቡ ዓለም በታዳጊ አገሮች ላይ በሚያሳዩት ተጽዕኖ ታሪክ ላይ የተመሰረተ ነው ይላል ታይም መጽሔት ላይ የወጣው ዘገባ። የደቡብ አፍሪቃው የስፖርት ሚኒስትር እምባሉላ ደቡብ አፍሪቃ የአስር ሚሊዮን ዶላር ጉቦ ለፊፋ ባለሥልጣኖች ሰጥታለች የሚለውን ከዩናይትድ ስቴትስ የተሰነዘረውን ክስ በጥብቅ አስተባብለዋል። አያይዘውም እኛ ቅኝ ገዢዎችን ታግለን አሸንፈናል ኢምፔሪያሊዝንም ደግሞ አሁንም እየታገልን ነው። እንዳመጣጡም መታገሉን እንቀጥላለን ሲሉ አስገንዝበዋል። ከሌሎቹ የአፍሪቃ ሀገሮች ኳስ ጨዋታ ባለሥልጣኖችም ተመሳሳይ ቁጣ ተሰምቷል። የጋና ብሔራዊ እግር ኳስ ማህበር ኃላፊ ኩዌሲ ኒያንታኪ የምዕራቡ ዓለም እብሪት ብለውታል። አፍሪቃውያን ውሳኔዎችን በተጽዕኖ የምንወስድ ሙሰኞች አድርገው ያዩናል በተጽዕኖ የምንነዳ ባዶ ጭንቅላት ያለን ሕዝቦች ተደርገን መታየት የለብንም ሲሉ ምሬታቸውን ገልጸዋል። የፊፋ ባለስልጣኖች ከታሰሩ በኋላ የአውሮፓ የእግር ኳስ ማህበር ብላተር ለፕሬዝደንትነት እንዳይወዳደሩ ጠይቆ ነበር። አሁን ከስልጣን እንደሚሰናበቱ ካስታወቁ በኋላ ታዲያ ብዙዎቹ ደስታቸውን በመግለጻቸው ጉዳዩ የስልጣን ሽሚያ ተደርጎ እንዲታይ ማድረጉን ታይም መጽሔት ላይ የወጣው ጽሑፍ ገልጿል። የገናው ባለስልጣን ኒያንታኪ የምዕራቡ ዓለም ፊፋን እንደ ተባበሩት መንግስታት ድርጅት ሊያደርገው ይፈልጋል። አብዛኛው ስልጣን በአምስት የኒክሌር ባለቤት ሃያላን ሀገሮች እጅ የገባበት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ቁጣቸውን እንደገለጹ ታይም መጽሔት ላይ የወጣው ዘገባ ያወሳል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።